ማህደር ዜና ሱዳን። ዛሬም የሱዳናውያንን ብቻ ሳይሆን የጎረቤቶቿን የአፍሪካ ቀንድን፣ እንዲሁም የገልፍ ባህረ ስላጤ አገሮችንና የዓለም አቀፉን ማኅበረሰብ ቀልብ እንደሳበች ነው። ይህቺ ትልቅ ግን ብዙ ችግር ያለባት አገር ወዴት አምራ ይሆን? ከራሷ አልፎ ለጎረቤቶቿ የሚተርፍ ሰላምና መረጋጋት ያለባት ወይንስ፣ ወደ እርስ በርስ ግጭት ገብታ እሷም ታምሳ አካባቢውንም ታምስ ይሆን? የቀጠለው የሱዳን ቀውስ፣ የወታደራዊ ካውንስሉና የነፃነት ለውጥ ፈላጊዎች ፍጥጫ፣ የአፍሪካና ዓለም አቀፉ ማህበረሰብ ዲፕሎማሲያዊ ጥረት ዛሬም በሱዳን ላይ የሚያተኩረው የዜና ማህደራችን ዝግጅት ነው። አብራችሁን ቆዩ። የቀድሞውን የሱዳን ፕሬዚዳንት ኦማር አልበሽርን ከስልጣን መወገድ ተከትሎ ሲሞቅ ሲቀዘቅዝ የነበረው የተቃዋሚዎችና የወታደራዊ ምክር ቤት ድርድር ግንቦት 26 ሰኞ ዕለት በተወሰደው የኃይል እርምጃ በአሳዛኝ ሁኔታ እንደተቋረጠ ነው። ከግንቦት 26ቱ የአደባባይ ግድያና ጭፍጨፋ ወዲህ ሱዳናውያን ከ100 በላይ የሞቱና ከ700 በላይ የቆሰሉ ሰላማዊ ለውጥ ፈላጊዎችን በማሰብ የነፃነትና የዲሞክራሲው ዘመን ሩቅ መሆኑን ማሰላሰል ይዘዋል። ጠቅላይ ሚኒስትር አብይ አህመድም ወደ ሱዳን አቅንተው የሱዳንን ተቃዋሚዎችና ወታደራዊ ካውንስሉን በማነጋገር እየተሄደበት ያለው መንገድ አገሪቱን የሚያጠፋ መሆኑን በማስገንዘብ የተቋረጠው ውይይት እንዲቀጥልና ለችግሮቹ ሁሉ የፖለቲካ መፍትሄ እንዲፈልጉ ለማግባባትና ለመሸምገል ሞከሩ። የአሜሪካ የውጭ ጉዳይ ሚኒስትር አንድ ቡድንም እንደዚሁ የሱዳን ሁኔታ እንዳይባባስ ተጸራሪ ወገኖች ለውይይት እንዲቀመጡ ለማግባባት ወደ ካርቱም ዘልቆ እንደተወያየ ታውቋል። የገልፍ ባህረ ሰላጤ አገሮች ሀገሮች ኤርትራና ግብጽ ግን የሱዳን ኃይሎች ለውይይትና ድርድር እንዲቀመጡ ከማሳሰብ ባለፈ ወታደራዊ ጁንታው የወሰደውን የኃይል እርምጃ በግልጽ ሲያወግዙ አልተሰሙም። ሱዳናዊው የቢቢሲ ጋዜጠኛ ማህሙድ ሐሽም እንዳለው ሳዑዲ አረቢያ ግድያውን ያላወገዘችው ምናልባት የሱዳናውያን የነፃነትና ዴሞክራሲ ጥያቄ ወደ ሳዑዲ ምድር እንዳይዛመት በመስጋት ሊሆን ይችላል። በጠቅላይ ሚኒስትር አብይ የሽምግልና ሀሳብ መንግስት የታሰሩትን ሊፈታና ግንቦት 26 በሰላማዊ ሰልፈኞች ላይ የተፈጸመው ግድያ እንዲጣራ ሊያደርግ ተቃዋሚዎችም የጠሩትን የስራ ማቆም አድማ በማቆም ለውይይቱ ሊቀመጡ ተስማምተዋል ቢባልም እስካሁን ግን በተጨባጭ ታየ ነገር የለም። የጠቅላይ ሚኒስትር አብይ አህመድን ፈጥኖ ወደ ካርቱም መሄድ አንዳንዶች በሱዳንና ኢትዮጵያ ግንኙነት ላይ ዋጋ የሚያስከፍል እንዳይሆን ስጋታቸውን ሲገልጹ፣ ብዙዎች ግን ተገቢና የሚጠበቅ ነበር ነው የሚሉት። ከእነዚህኞቹ ውስጥ አንዱ በብሪታንያ የኬል ዩኒቨርሲቲ የህግ ፕሮፌሰር የሆኑት ዶክተር አወላሎ ናቸው። መጀመሪያ ላይ ኢትዮጵያ ነገሮችን ከርቀት እየተከታተለች የነበረችበት ሁኔታ ነበረ። ነገር ግን ጁን ሶስት ላይ የተደረገው ድርጊት፣ ከዛ ጋር ተያይዞ ደግሞ የአፍሪካ ህብረት ያሳለፈው ውሳኔ፣ ኢትዮጵያ በአሁኑ ጊዜ እንደሚታወቀው የኢጋድ ሰብሳቢ ነች እና ከዛ ተነስቶ እንግዲህ የኢትዮጵያ መንግስት ጉዳይ ውስጥ አልቃ መግባቱ አይ ቲንክ ጊዜያዊ የነበረ አግባብነትም የነበረው ነው ብዬ ነው የምወስደው። በአንድ መልኩ እንግዲህ ዝም ብለህ እንደ ሌላ ጥቅም እንኳን የለም ቢባል በጣም ትልቅ ጥቅም አለ፣ አገራዊ ጥቅም አለ። የለም እንኳን ቢባል የጉሮቤት ወጪ ሲቃጠል ዝም ብለህ ቁጭ ብለህ ልታይ አትችልም። ያ እሳት ቀስ በቀስ ሄዶ አንተም ጋር ሊደርስ ስለሚችል። በሱዳን ያለውን የተወሳሰበ የፖለቲካ ሁኔታና የያገባኛል ባይ ብዛት በማየት ብዙዎች የጠቅላይ ሚኒስትሩን ሽምግልና ስኬት ሲበዛ ይጠራጠሩታል። ዶክተር አወል ግን እንደ ሱዳን ዘርፈ ብዙ ችግሮች ባሉበት አገር ቀርቶ በሌላውም ቢሆን የፖለቲካ ድርድር በአጭሩ እንደማይቋጭ አስታውሰው፣ ከወዲሁ ግን ጠቅላይ ሚኒስትሩ በሁለቱም ወገኖች ተቀባይነት ማግኘታቸው በራሱ ጥሩ ጅምር ነው ባይ ናቸው። እንዳየነው ሁለቱም የወታደራዊ አገዛዙ ተቃዋሚዎቹ ጠቅላይ ሚኒስትሩ ገለልተኝነት ያላቸውና ሁለቱን ኃይሎች ሊያቀራረቡ የሚችሉ ግለሰብ እንደሆኑ ግልጽ ታይቷል። ሁለቱም ለመነጋገር ፈቃደኝነታቸውን አሳይተዋል። ነገር ግን ወደ ንግግር በሚገባበት ጊዜ ስልጣንም በምን አይነት መልኩ እንጋራ በሚለው ጉዳይ ላይ ሁለቱ አካላቶች ባይግባቡ ወይም ደግሞ በአጭር ጊዜ ውስጥ ወደ ስምምነት ባይደረስ ያንን እንደ ትልቅ ችግር ማየት የሚገባ አይመስለኝም። ይህንን የምልበት ምክንያት ምንድን ነው? በሁለቱ አካላታች መካከል ያለው ልዩነት ሊሰፋ የሚችልበት ብሩ ምክንያቶች አሉ። አንደኛ ሱዳን ላይ የምናየው ሁለት ሙሉ በሙሉ ከዚህ በፊት የነበረው ስርዓት ወድቆ አዲስ ስርዓት የመጣበት አይነት ሁኔታ፣ ምንም ያህል ዋናው የቀድሞ ስርዓት መሪ የነበሩት ግለሰብ ከስልጣን ቢነሱም እሳቸው የፈጠሩት ስርዓት ሲቪል ሰርቪሱ አሁንም እንዳለ ነው ያለው። እነዚህ ግለሰቦች ራሳቸውንም ለመጠበቅ ሲሉ ስልጣንም ሙሉ አሳልፎ ያለመስጠት አስማሚያ የሚያሳዩበት ሁኔታ ነው እያየን ያለ ነው። በተቃዋሚዎቹ በኩል ስታይ በጣም የተለያዩ አመለካከቶች ያላቸውን ሀይሎች ያቀፈ ነው። እነዚህ ሁለት ሀይሎች በቀላሉ ወደ ስምነት ይመጣሉ ብሎ መገመት ትንሽ አይ ቲንክ ነይፍ ይመስለኛል። ስለዚህ ሂደቱ ትንሽ ሊያከራክር ይችላል፣ ጊዜ ሊወስድ ይችላል። እኛ በምንጠብቀው አይነት መልኩ ላይሳካም ይችላል። ነገር ግን የመሳካት ያለ መሳካቱ ጉዳይ እና የጠቅላይ ሚኒስትሩ ሀሳብ ተቀባይነት ማግኘት ያለማግኘቱ ወይም ጠቅላይ ሚኒስትሩ እንደ ግለሰብ ተቀባይነት ማግኘት ያለማግኘታቸው የተለያዩ ነገሮች ናቸው። ወደ ስኬት ስንመጣ ስኬት ብዙ ነገር ላይ አይ ቲንክ ይመረኮዛል። ሊያስቸግር ይችላል። ጊዜ ሊወስድ ይችላል። ሽግግር ቀላል ነገር አይደለም። ኢትዮጵያ ያለችበትን ሁኔታ እናያለን፣ ግፍ ላይ ተፈጥሮ ሁኔታ እናያለን። ሱዳን ላይ ይሄ ነገር ጊዜ ሊወስድ ሚገር የሚገን ነገር አይደለም። ግን ኢትዮጵያ እንደ ሀገር ሱዳን ላይ ያላት ጥቅም እጅግ በጣም ትልቅ ነው። ያንን ለማስከበር መስችሎ ሁሉንም ነገር ማድረግ አለባት ብዬ አስባለሁ። ወታደራዊ ምክር ቤቱ ግን በተለይ ስልጣን ወደ ሲቪል ሊሸጋገር በሚለው የተቃዋሚዎች ጥያቄ ከልብ ለመደራደር ዝግጁ መሆኑን ብዙዎች ይጠራጥራሉ። የግንቦት 26ቱ የኃይል እርምጃ ከመጠን በላይ መሆኑን ያመኑት የምክር ቤቱ ቃል አቀባይ ሸምሰዲን ካባሽ ድርድሩ እንዳይገፋ ምክንያት የሆነው በሚቋቋመው የሽግግር መንግስት ቀመር ከስምምነት ባለመደረሱ ነው በማለት የምክር ቤቱ አብዛኛው አባላት ከወታደሩ እንዲሆኑና አመራሩም በወታደሩ መያዝ እንዳለበት እንደሚያምኑ ገልጸዋል። ወታደራዊ መንግስቱ በዚህ ሳምንት መጀመሪያ ላይ ፕሬዚዳንት ኦማር አልበሽርን ለፍርድ የሚያቀርብ መሆኑን ማስታወቁም ወታደራዊ ምክር ቤቱ እየተጠየቀ ያለውን የሲቪል አስተዳደር ጥያቄ ለማድበስበስ ካልሆነ በስተቀር የፕሬዝዳንት አልበሽር ጉዳይ አሁን አጣዳፊ አይደለም። አንዲት የተቃውሞ ሰልፍ አስተባባሪ የሆኑት ከካርቱም ሲናገሩ እንደተሰሙት ሕዝቡ አሁን የሚፈልገው የሲቪል አስተዳደር ጥያቄው የሚመለስበት ድርድር እንዲጀመር ነው። ወደ ዋናው አጀንዳ ነው መግባት የምንፈልገው፣ ድርድሩ አንድ መቋጫ ላይ እንዲደርስ እንፈልጋለን። ኢንተርኔት እንዲለቀቅና ዓለም ሁሉ እንዲሰማንና እንዲያየን ነው የምንፈልገው። ሰላማዊ ሰልፈኞቹ ባሽር በሲቪል አስተዳደር ሲዳኙ ነው ማየት የሚፈልጉት በማለት ወታደራዊ መኮንኖቹ በአልባሽር ስም የሚጫወቱትን የፖለቲካ ጨዋታ እንዲያቆሙ አሳስበዋል። የተወሳሰበው የሱዳን ጉዳይና የኢትዮጵያ መንግሥት አቋም እንዲሁም የጠቅላይ ሚኒስትር አብይ አህመድ የሽምግልና ሚና በኤርትራና ኢትዮጵያ ብሎም በፕሬዝዳንት ኢሳይያስና ዶክተር አብይ መካከል ያለውን ወዳጅነት እንዲሁም ከሳዑዲ አረቢያ እና አጋሮቿ ጋር ኢትዮጵያ ያላትን ግንኙነት የሚያሻክረው እንዳይሆን የሚሰጓሉ። ዶክተር አወል ግን ይህንን ስጋት አይጋሩም። ሁሉም በየፈርጁ መያዝ አለበት ባይ ናቸው። የኤርትራ መንግስትና የሳዑዲ የዩኤ መንግስት ያላቸው ኢንትረስቶች መሰል አንድ አይደሉም። የኢትዮጵያ መንግስትም የራሱ የሆነ ጥቅም አለው። እነዚህ ሀገራትም የራሳቸው የሆነ ጥቅም አላቸው ሱዳን ላይ እ ከጥቅም አንጻር ኢትዮጵያ እንደ አንድ ሀገር የምታራምደው ፖሊሲ የሀገሯን ጥቅም የሚያራምድ ፖሊሲ ነው። እነዚህ የምታራምዳቸው ፖሊሲዎች የግ- የማይጣረዙ ከሆነ እና ሊቀራረቡ የሚችሉ ከሆነ ያንን ልታደርግ ትችላለ። ስለዚህ የኤርትራ መንግስትና የኢትዮጵያ መንግስት ሱዳን ላይ ያላቸው ጥቅም መቀራረብ የሚችል ከሆነ ሊያቀራርቡ የሚችሉበት፣ ሊነጋገሩ የሚችሉበት ሁኔታ ይኖራል የማይሆን ከሆነ ግን የኢትዮጵያ መንግስት ኢትዮጵያ መንግስት ስለሆነ የኢትዮጵያን ኢንትረስትሮ መከተል ያለበት ብዬ አስባለሁኝ። እዛ ጉዳይ ላይ ሊለዩም ይችላሉ። ተለያዩ ማለት ግን ኢትዮጵያና ኤርትራ እንደ አገር ያላቸው ትስስር በሱዳን ጉዳይ ትተውት ወይም ደግሞ ከዚህ በፊት ወደ ነበሩ ቦታ ይመልሳሉ የሚል ግምት የለኝም። የሱዳን ጉዳይ ሌላውንም የሚያሳስበው ወይንም ግድ የሚለው የሱዳን አለመረጋጋትና ምናልባትም በጦርነት ውስጥ መግባት እስከ አውሮፓ ድረስ ሊዘልቁ የሚችሉ ስደተኞች ምንጭ ልትሆንና የአሸባሪዎች መናኸሪያና መተላለፊያ ልትሆን ስለምትችል ጭምር እንደሆነ ነው የሚታመነው። በተለይ ደግሞ የምስራቅ አፍሪካ በየነ መንግስታት ኢጋድ አገሮችን የሱዳን ጉዳይ በቀጥታ ነው የሚመለከታቸው። ዶክተር አወል እንደሚሉት የሱዳን ፖለቲካ በአግባቡ ካልተያዘና በትክክለኛው መስመር ካልሄደ ኢትዮጵያን ጨምሮ በርካታ አገሮች በቀጥታም ይሆን በተዘዋዋሪ ጦርነት ውስጥ ሊገቡ የሚችሉበት ሁኔታ ሊፈጠር ይችላል። ሱዳን ችግር ውስጥ ብትገባ አካባቢ ሁሉ ወደ ችግር የሚገባበት ሁኔታ አለ። የተለያዩ ሀይሎች በተለያዩ ሀይሎች የሚደገፉ ከሆነ ይሄም በሀገሮች መካከል ሊፈጥር የሚችለው ትልቅ ችግር ይኖራል። በተለይም ከኢጅፕት ጋር በተያያዘ ከአባይ ግድብ ጋር በተያያዘ ሱዳን ላይ የሚኖረው የሀይል አሰላለፍ ሁኔታ የሚቀየር ከሆነ እነዚህ ሀይሎች ምናልባት ከኢጅፕት ጋር የሚሰለፉ ከሆነ የግብጽ መንግስት የእሱን ጥቅም ሊያስከብርለት የሚችል መንግስት ሱዳን ላይ እንዲኖር ይፈልጋል። ሱዳን የምትይዘው አቋም በጣም በጣም ወሳኝ ነው። ከአባይ ጋር በተያያዘ አገሪቷ ወደ ጦርነት ህዝጋ ምናልባት ኢትዮጵያና ግብጽ የተለያዩ ሀይሎችን ሊደግፉ ይችላሉ። ይሄ ቀጠናውን ወዳልሆነ ሁኔታ ሊወስድ ይችላል ማለት ነው። ሁለቱ የተለያዩት ሀይሎች በራሳቸው ፖለቲካዊ ልዩነት መዋጋታቸውን ቀርቶ የሌሎች አካላቶችን ጥቅም ለማራመድ የሚዋጉበትም ሁኔታ ሊኖር ይችላል። ይሄ ወደዛ የማይሄድበትን ሁኔታ መፍጠር አይ ቲንክ የሁሉም አካባቢ ላይ ያሉ ከላዎች ያሉ ሀገሮች ኃላፊነት ነው ነው የማየው። ገበያው ንጉሴ ለዲ ደብሊዩ ብራስልስ።